Voice of America. ሀሪኬን ሃርቪ የተባለውን ከባድ ንፋስ የሚያነግደውን ዝናብ ተከትሎ በጎርፍ የተጥለቀለቁት የቴክሳስና የሉዊዚያና አካባቢዎች የጎርፍ ውሃ ከፍታው እየጨመረ መሆኑን የዩናይት ስቴትስ ብሔራዊ የአየር ጣቢያ ወይም የአየር ሁኔታ መቆጣጠሪያ ድርጅት ጎርፉ ከአሁን ቀደም ያልታየ ቀውስ እያስከተለ መሆኑን ጨምሮ ገልጧል። እስካሁን በተረጋገጠው ሶስት ሰዎች ሞተዋል። ከ30 ሺህ የሚበልጡ ሰዎች በጎርፉ ከተጠቁ አካባቢዎች ወጥተው በየመጠለያ ጣቢያዎች እንዲገቡ ተደርገዋል። የአገሪቱ ባለሥልጣናትም ሰለባዎችን ለማትረፍ በፌዴራሉና በክፍለ ግዛቶቹ መንግስታት እንዲሁም በግል ድርጅቶችና በዜጎች መካከል እየተደረገ ያለውን የእርዳታ ትብብር እያደነቁ ናቸው። ፕሬዚዳንት ዶናልድ ትራምፕ በጎርፍ ወደ ተጠቁት አካባቢዎች ዛሬ አቅንተዋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። በጎርፉ በከፋ ሁኔታ በተጎዱት የቴክሳስ አካባቢዎች ከትናንት ጀምረው የእርዳታ ሰራተኞች መንቀሳቀሻ ያጡ ነዋሪዎችን ሲያወጡ ቆይተዋል። ግለሰብ ዜጎችም እንዲሁ ጎረቤቶቻቸውንና ሌሎችም ከቤታቸው መውጫ ያጡ ሰዎች ጋር እንደምንም በትናንሽ ጀልባዎች እየደረሱ ሲያወጡ ታይተዋል። የእሳት አደጋ ሰራተኞችም በርብርቡ እየተካፈሉ ነው። ኤድመንድ ቬንጋስ የእሳት አደጋ ሰራተኛ ናቸው። የእሳቸው ምድብ ከሰሜናዊ ሂውስተን በጎርፍ ከተጥለቀለቁ ሰፈሮች ነዋሪዎችን በማውጣት ረድተዋል። በትላልቆቹ የጦር ሠራዊት መኪናዎች በተማሪ ማመላለሻ አውቶቡሶችና በእኛም የእሳት አደጋ መኪና ሆነን ሰውን አውጥተናል። እነርሱ ባይደርሱልን ኖሮ ምን እንሆን ነበር ብለው ነዋሪዎች ያመሰግኗቸዋል። እድለኞች ሆነን እነሱ ደርሰውልን አወጡን እንጂ በጣም የከፋ ሁኔታ ውስጥ እንወድቅ ነበር ብለዋል አንዲቱ የሂውስተን ነዋሪ። ፕሬዝደንት ዶናልድ ትራምፕ ለእርዳታ በቀዳሚነት ደራሾቹንና ሌሎችንም በእርዳታው እየተረባረቡ ያሉትን ሁሉ አመስግነዋል። ሰው ጎረቤቱን፣ ጓደኛውን የማይተዋወቀው ሰው ሁሉ እርስ በርሱ ሲረዳዳ እያየን ነው። በቴሌቪዥን እንዳለ የሚታየውም እሱ ነው። ያለው ርብርብና ፍቅር ግሩም ነው። ፌዴራሉ መንግስት በጎርፉ ለተጎዱት ለቴክሳስና ለሉዊዚያና አካባቢዎች ሙሉ ድጋፍ እንደሚያደርግ ቃል የገቡት ፕሬዚደንቱ ካሁኑ ቁጥራቸው ወደ 8500 የሚጠጋ የፌዴራሉ መንግስት ሰራተኞች ቴክሳስ ውስጥ መሰማራታቸውን አመልክተዋል። ገና ካሁኑ በመኖሪያ ቤቶችና በሌሎችም የመሰረተ ልማት አውታሮች ላይ ከባድ አውሎ ነፋሳማው ዝናብና ጎርፉ ያደረሰው ጉዳት እየታየ ነው። ባለስልጣናት ቅድሚያ ትኩረታችን ግን የሰውን ሕይወት ማትረፍ ነው ብለዋል። የቴክሳሱ አገረገዢ ግሬክ አበት የተቋረጠውን የኤሌክትሪክ ኃይል ለማስቀጠል ስራው ባንድ ወይ በሁለት ቀን ውስጥ ይጀመራል ብለዋል። ይህንን ዘገባ ተከትሎ ቆንጂት ረፋዱ ላይ ወደ ሂውስተን ስልክ ደውላ ነበር። ብሉናይል ምግብ ቤት የተሰኘው የምግብ ቤት ባለቤት ወይዘሮ ተናኘ ወርቅን አግኝታለች። ደህና፣ እግዚአብሔር ይመስገን። ደህናንን፣ ደህናንን፣ የኔሂት ደህናንን። እግዚአብሔር ይመስገን። የት ነው ያላችሁት? ይሄ ብሉናይል ሬስቶራንት ነው። አዎ፣ አዎ። እሺ፣ ምኑ ጋ ነው ያለው? የእኛ ሪችመንድ ላይ ነው ያለው። ያው ዛሬ ነው አጋጣሚ በአምስት ቀን ነው ምን ቤቱን ለማየት ስልኬ አይሰራም ነበር። ያውስ መጣሁኝ ሰው ይንቀሳቀሳል፣ ጥሩ ነው ዛሬ ብዬ አሁን እቃ የረሳሁት ለማምጣት ሲሄድ ኃይለኛ ዝብናብ ደግሞ ዘነበና ደንግጬ ያለው ያለሁት ግን ሰዎቹም ደግሞ እንዴት ነው መኪና የመቆሙን አይቶ አንዳንድ ሰው ብቅ እያሉ ነው እየገቡ ነው። እግዚአብሔር ያውቃል እንግዲህ፣ ሁሉ አምላክ ጥሩ ነው። ብዙ ሰዎች የተጎዱ አሉ። እኛ ደህና ነን። እግዚአብሔር ይ ሬስቶራንቱ ይሄ ሀሪኬኑ ከጀመረ ጊዜ አንስቶ ተዘግቶ ነው የከረመው። አዎ፣ ተዘግቶ ነው የከረመው። ምንም መተላለፊያ ቦታ ጎርፍ ነበረው። ከቤቴ እስከ ስራዬ ለመድረስ አልችልም ነበረ። እንዴት ነበር! አደገኛ ነበረ። ዛሬ ነው እንትን ያል ነው። የዛን ጊዜም ቶሎ ብዙ አደጋ ከመድረሱ በጥንቃቄ ልጆች ስላሉ ቶሎ በጊዜ ገብቻለሁ ወደ ቤት እግዚአብሔር ይመስገን። ጎርፍ ገብቶበታል፣ ጎርፍ ገብቶበታል፣ አልገባም የኔ ሂት የኔ ደህና ነው። ጣሪያዎች ምናምን አፍሰዋል። እሱን ፎቶግራፍ ምናምን ሲያነሳሳ ነበር። አሁን ያው አጋጣሚ የሀገሬ ሰዎች ስመጡ አንዳንድ እንጀራ ምናምን ለመጡት ለማቀበል ትንሽ እየቆየሁኝ ነው፣ ግን ይወጣለሁ። የሚያሰጋ ነው ነገር እዮ መኖሪያቸው አካባቢስ እንዴት ነው? እኔ መኖሪያዬ ጋር ዝናብ ውሃ ይይዝም። የዛሬ አስራ ሁለት አመትም ስመጣ አጋጣሚ መብራት ማለደን ቤቴ አካባቢ ሁሌ ጥሩ ነው፣ እግዚአብሔር ይመስገን። ሌሎችስ እንደዚህ የተጎዱ ወደ መጠለያ የተወሰዱ ወይም የት እንዳሉ የማይታወቅ እንደው የማህበረሰቡ አባላት ይኖሩ ይሆን? ምንም ነገር ልናገኝ አልቻልንም። መረጃ የነሱን እንግዲህ ቁጥራቸውን አሁን ለመፈለግ የኢትዮጵያ ኮሚኒቲ እንትን ብልሽ ጥሩ ነበረ፣ ግን የለኝም። አሁን እርስዎ ግን የሰሙት አለ ይሄ ገሬ የለም። አንዳንድ በእርግጥ የእኛ የአበሾቹ አካባቢ አንዳንድ ቤቶች የተጎዱ አሉ፣ ግን ሰዎች በሰዎች ላይ የደረሰ ጉዳት እንደው መኪና ሲነዱ እንደውም ውሃ ግን አጥለቅልቋን መውጣት መግባት አትች። አሁንም ይዘንባል በጣም ዝናቡ አላቆመም። አንዳንድ ቦታ ጎርፎም አላቆመም። ግን ጥሩ ነው። ዛሬ በጣም የተሻለ ቀን ነው። እንግዲህ አገር ቤትም ዘመዶቹ፣ ቤተሰቦቹ ሊኖሩ ይችላሉ እና በጣም ያስፈራል። ሩቅ ሆነን ስናየው ምን የሚሉት ነገር አለ? ወደ እነሱ መልእክት በእኛ በኩል በጣም ጥሩ ነን፣ ደህና ነን። እግዚአብሔር ያቀለ ጸሎት ብቻ ነው የምንፈልገው እንዲጸልዩልን ለቀረችው ጊዜ እነሱ እንዳሉትም እንደ እግዚአብሔር ፈቃድ ነው ሁሉ ነገር። በአስቡ አይጨናነቁ፣ ጥሩ ነን። ሆ እኛም ጋር ስልክ ከቤቶቼ ከዘመዶቼ ይደወላል በየደቂቃው። እውነት ነው እ ሙሉ ስምዎን ይንገሩኝና፣ ወደዛ ደግሞ ማስተላለፍ የሚፈልጓቸውን ሰዎች በተለይ ስማቸውን መጥቀስ ከፈለጉ ይናገሩና፣ በዚሁ እንግዲህ መልካሙን ሁሉ እየተመኘሁኝ እሰናበቶታለሁ ቲና። አመሰግናለሁ። የእኔ ስም ተናኘ ወርቅ አንበሉ ነው። ያው ሁሉ ፋሚሊ አንድ ጠርቼ አንድ መቶ አልችልም። ያው ቅድሚያ እናት ትጠራ ነበረች። እናቴ ኔጋ ናት። እሺ። እና ሁሉ ለሀገሩ ሁሉ በስሜ ያውቁኛል። ይሄንን ካሉ ሰላምነን አታስቡ ጥሩ ነው ያለ ነው እግዚአብሔር ይመስገን ማለት ነው። እሺ እሺ። ወይዘሮ ተናኛ ወርቅ እንግዲህ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ። ደህና ይዋሉ።